የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ መስከረም 20 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። የኢፌዴሪ ፕሬዝዳንት ሳህለ ወርቅ ዘውዴን በእንግድነት ይዘናል። ዛሬ ኢትዮጵያ የምትጠይቀው ባለብን በጣም ብዙ ስራ ባለው መፈጸም ያለበት የህዝቡን ጥያቄዎች ማሟላት ወዘተ፣ የግዛት ክርክርና እንትን ሊመጣ ይገባል ብዬ አልፈ እዚህ ጨዋታ ውስጥ እኔ በበኩል ያልክባል። የቃለ ምልልሱን የመጀመሪያ ክፍል በምሽቱ ዝግጅታችን እናስደምጣችኋለን። በኳታር ዶሃ ከሚገኙ ኢትዮጵያውያን ጋር ቆይታ አድርገናል። እቁባለን በየወሩ ነው ግን የምንጥለው። ግን ኤቭሪ ዊክ እኛ ሁላችንም እንገናኛለን። ስንገናኝ ያው ቡና ምናምን አፍልተን ምግብም በልተን ቃነ ሊያያለን። የወጣቶች አስተያየትም ይዘናል። የስራ ትምህርት ችግር ነው አብዛኛውን የሚከሰተውና ወጣቱ ላይ ያለው ችግር ማለት ነው። እስከ ዝግጅታችን ማብቂያ ይቅርታ፣ እስከ ዝግጅታችን ማብቂያ አብራችሁን ከዘለቃችሁ እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን የኢትዮጵያን ወቅታዊ ሁኔታና ሌሎችን የዓለም ሁኔታዎችን ያካተተ ዜና እናሰማችሁ ከዜናዎቹ ጋር ተመልሰን መተናል። የኦሮሞ ፖለቲካ ፓርቲዎች በጋራ ለመስራት ስምምነት መፈራረማቸውን በዛሬው ዕለት የአገር ውስጥ ሚዲያዎች ዘግበዋል። በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ለሁለት ቀናት ሲያደርጉት የነበረውን የምክክር መድረክ በዛሬው ዕለት ከስምምነት ላይ በማድረስ አጠናቀዋል። በዚህም መሰረት ቀጣዩ ምርጫ ፍትሐዊ ነፃና ግልጽ እንዲሆን በቅንጅት ለመስራትና ምርጫውን በክልሉ በምን መልኩ መካሄድ አለበት በሚለውም ላይም ተመካክረው ውሳኔ ለማሳለፍ ከስምምነት ላይ ደርሰዋል። አሜሪካ የዩናይትድ ስቴትስ የተወካዮች ምክር ቤት አባላት የሆኑት ዴሞክራቶች በሀገሪቱ ፕሬዚዳንት ዶናልድ ትራምፕ ላይ ክስ ለመመስረት ይቻል እንደሆነ ምርመራ በማካሄድ እቅዳቸውን እየገፉ ነው። የግል ጠበቃቸውና የውጭ ጉዳይ ሚኒስተሩ ከጉዳዩ ጋር የተያያዘ ያሏቸውን ሰነዶች እንዲያቀርቡ በሕግ ተጠይቀዋል። የዩናይትድ ስቴትስ በዩክሬን ላይ ካላት ፖሊሲ ጋር ግንኙነት የነበራቸው የቀድሞ ባለስልጣኖች በምክር ቤቱ አባላቱ ፊት ቀርበው በያዝነው ሳምንት ቃላቸውን እንዲሰጡ ቀጠሮ ተይዟል። የተወካዮች ምክር ቤት የውጭ ጉዳይ፣ የስለላና የቁጥጥር ኮሚቴዎች ኃላፊዎች የውጭ ጉዳይ ሚኒስትር ማርክ ፖምፔዮ ከየምርመራው ሂደት ጋር የተያያዙ ሰነዶችን እስከ መጪው ሐሙስ ባለው ጊዜ ውስጥ እንዲያቀርቡ ጠይቀዋል። ምርመራው የተጀመረው አንድ ተቆርቋሪ ዜጋ ትራምፕ ስልጣናቸውን ተጠቅመው በመጪው ዓመት በሚካሄደው ምርጫ የውጭ አገር ጣልቃ ገብነት እንዲኖር እየጠየቁ ነው የሚል ስሞታ ካቀረበ በኋላ መሆኑ ይታወቃል። ኢራን የኢራን ፍርድ ቤት ለሲአይኤ ማለትም ለአሜሪካ ማዕከላዊ የስለላ አገልግሎት ሰልሏል ባለው ሰው ላይ የሞት ፍርድ መበየኑን ገልጿል። በዩናይትድ ስቴትስና በኢራን መካከል ውጥረት መስፈኑም የሚታወቅ ነው። የፍርድ ቤቱ ቃል አቀባይ ጎህላም ሁሴን እስማኤሊ ዛሬ ሲናገሩ ሁለት ሌሎች ተመሳሳይ ክስ የተመሰረተባቸው ሰዎች በአስር አመት እስራት ተቀጥተዋል። አራተኛው ሰው ደግሞ ለብሪታንያ ስልሏል በሚል ክስ የአስር አመታት እስራት ተፈርዶበታል። የሞት ፍርድ የተፈረደበት ሰው ይግባኝ በማለቱ የይግባኝ ፍርድ ቤት የመጨረሻውን ፍርድ ይሰጣል ብለዋል ቃል አቀባዩ የሰውየውን ማንነትም ከመግለጽ ተቆጥበዋል። ታሊባን ታሊባን ትላንት ሌሊት በፖሊስ ላይ በከፈተው ጥቃት ቢያንስ አስራ አንድ የሚሆኑ የአፍጋኒስታን ፖሊሶች እንደተገደሉ ተገልጿል። ጥቃቱ የተፈጸመው በሰሜን አፍጋኒስታን በሚገኘው ባል ክፍለ ሀገር ነው። ታሊባን ወረዳውን ተቆጣጥረናል ቢልም በጥቃቱ የተደረመሱት ሁለት የጸጥታ ኬላዎች ብቻ ናቸው ይላሉ የባል ፖሊስ ቃል አቀባይ አዲል ሻህ አዲል። በሌላ በሰሜን ክፍለ ሀገር ጃውዛዳን ደግሞ ከባድ ውጊያ እየተካሄደ ነው። ቶሎ የተባለው የአካባቢ መገናኛ ብዙሀን በገለጸው መሰረት የወረዳው አስተዳዳሪና የፖሊስ ኃላፊ የሚገኙባቸው ሰላሳ ፖሊሶችና ታጣቂዎች ለሁለት ቀናት ያክል ዳርዛብ በተባለው ወረዳ በታሊባን ተከበዋል። ሰሜን ኮሪያ ሰሜን ኮሪያ ከዩናይትድ ስቴትስ ጋር በመጪው ቅዳሜ በኒውክሊየር ጉዳይ ላይ ንግግር ለማድረግ እንደተስማማች አንድ የሰሜን ኮሪያ ዲፕሎማት በመንግስት ሚዲያ መናገራቸው ተጠቅሷል። የሰሜን ኮሪያ ምክትል የውጭ ጉዳይ ሚኒስትር ኮች ሶን ሁ ፒዮንግያንግና ዋሽንግተን በመጪው ቅዳሜ ተገናኝተው ለመነጋገር ተስማምተዋል ብለዋል። በዋዜማው ቀዳሚ ግንኙነት ይደረጋል ሲሉም አክለዋል። የስብሰባ ቦታ የት እንደሆነ እስካሁን ግልጽ አይደለም። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። ይህ ጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱን ርዕሳችን እናስደምጣችሁ። በኒውዮርኩ ሰባአራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ተገኝተው ንግግር ያሰሙት የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ በተለይ ከአሜሪካ ድምጽ ጋር ያደረጉት ቃለ ምልልስ ነው የመጀመሪያው ዘገባችን። የቃለ ምልልሱ የመጀመሪያው ክፍል አስተዳደጋቸውንና ቤተሰባቸውን ጨምሮ የግል ህይወታቸውን ከአሁን ቀደም በሀገርና በዓለም አቀፍ ደረጃ ባከናወኗቸው ተግባራት ዙሪያ ላይ ያተኮራል። ጉባኤውን ለመዘገብ ወደ ኒውዮርክ ያቀን ነው ባልደረባችን ሰለሞን አባተ ነው ያወያያቸው ራሳቸውን ከሚያስተዋውቁበት ይጀምራሉ። እኔ የአራት ሴቶች ልጆች መካከል ታላቅ ነኝ። ሴት ብቻ ያለበት ቤት ውስጥ ነው ያደግኩት። ሁላችንም ሴቶች ነን። ወላጆቻችን ግን በተለይ አባታችን ሴቶችን በማብቃት ላይ በጣም የሚያምን ነበረ በዛን ጊዜ እና ምንም ነገር አያቅትሽም ምንም ሌቱም መድረስ ትችያለሽ እያለ ነው ያደግኩት እና ጆሮዬ ላይ እስከዛሬ የምሰማው እሱ ነው። አንድ ፈተና ላይ ስደርስ የተባልኩት ይሄን ነው። መጋፈጥ አለብኝ ነው። እግዚአብሔር ይመስገን እንወጠዋለን። ፈረንሳይኛ ፈረንሳይ ትምህርት ቤት ፈረንሳይ ሀገር ነው የተማርኩት። ከተመለስኩ በኋላ የመንግስት ሰራተኛ ሆኜ ነው ትምህርት ሚኒስቴር ነው። እዛም ሆኜ እንኳን በወቅቱ አመራር ውስጥ ትምህርት ሚኒስቴር ብቸኛ ሴት ነበርኩ የመምሪያ ኃላፊ ስለ ስለነበርኩ ውጭ ጉዳይ ብዙም ጊዜን በአምባሳደርነት ነው የቆየሁት። ሀያ አመት የኢትዮጵያ አምባሳደር ነበርኩ። አብዛኛውን ጊዜን አፍሪካ ላይ ነው። ፈረንሳይኛ ተናጋሪ አፍሪካ፣ አስር አመት ጅቡቲ፣ ፈረንሳይ። ከዛ በኋላ ለአፍሪካ ህብረት አምባሳደር እና የውጭ ጉዳይ ውስጥ የአፍሪካ ጉዳዮች ዳይሬክተር ጀነራል ነበር። ከዛ ላይ ነው የተባበሩት መንግስታት የወሰደኝ። እዛም ስገባ አሲስታንት ሴክረታሪ ጀነራልነት፣ መካከለኛው አፍሪካ አገሪቱም ለማረጋጋት የተቋቋመ የተባበሩት መንግስታትን ጽህፈት ቤት ነበር የምመራው የሳቸው የዋና ጸሐፊ መልክተኛ ሆኜ ለሰባት አመት ተኩል ገደማ ደግሞ በአንደር ሰክረታሪ ጃልነት ናይሮቢ የሚገኘው የተባበሩት መንግስታት መቀመጫ አፍሪካ ላይ ጠቅላላ፣ ደቡብ ላይ ሌላ መቀመጫ ያለውም የሱ ኃላፊ ነበርኩኝ እና ለአራት ወር ተዛወሬ ወደ አዲስ አበባ የተባበሩት መንግስታት ዋና ጸሐፊ በአፍሪካ ህብረት ልዩ መልክተኛቸው እና ለዛ የተቋቋመ ቢሮ ኃላፊ ሆኜ በአገሬ ላይ በእንደር ሰክሬታሪ ጀነራል ደረጃ ተደርግ ያለው የተነገረኝ በተባበሩት መንግስታት ታሪክ ውስጥ እንደዚህ አይነት አላጋጠመም። የሚለሙ አገሮች ተወላጅ የሆነን ሰው በሀገሩ ውስጥ ለእኔ በሀገሬ ውስጥ በዚህ ደረጃ እንዲሰራ ተደርግ ያለው። ያ እንግዲህ እምነትንም ያሳያል። የጥቅም መጋጨት አይኖርብኝም። የመንግስት ሰራተኛ ሆኜ ነው የኖርኩት። የእኔ ዲኤን ነኝ መንግስት ማገልገል ነው። በሌላ በኩል የተባበሩት መንግስታት አለ። እኔ ሁሌ የምለው አይጋጭም፣ ድርጅቱም የኛ ነው፣ እኛም አባል አገር ነን። እንደውም መስራች አገር ነን። ግን አራት ወር ብቻ ነው የሰራሁት እዚህ ቦታ ላይ መጣሁ። ግን በዛን ጊዜ ውስጥ የሰጉት ሁኔታ ተፈጥሮ ነበረ። የትኩን ግጭት እንደዚህ የሚባለው ነገር እንደውም ክብርት ፕሬዚደንት፣ እርስዎን ለፕሬዚደንትነት ጠቅላይ ሚኒስትሩ ያጫወት ጊዜ እና በፓርላማው ፊት የቀረቡ ጊዜ ድንገት ነው ባልተጠበቀ ሁኔታ ነው። አንደኛ ሴት ፕሬዚደንት የቀረበችው፣ ሁለተኛ እርስዎ የሆኑት ካሉት ልምድ፣ አሁንም ከነገሩ ከችሎታው የሚያውቁትም በቅርብ ብዙ እንደሚመሰክሩ አብረው የሰሩም በተለያዩ አካባቢዎች የሚያውቁም አባከኗቸው የሚል ቅሬታ ነበራቸው። ይልቅ ከፕሬዚደንትነት ይልቅ ምን አለ ይበልጥ የሚንቀሳቀሱበት የወሳኝነት አቅም ያለበት ቦታ ቢመድቧቸው ኖሮ የሚል ቅሬታ ያቀረቡ ሰዎች ነበሩ። ምክንያቱም በኢትዮጵያ ሕገ መንግስት መሰረት ፕሬዚደንቱ የአስፈጻሚነት ስልጣን ስለሌለው ማለት ነው። ምን አለ የአስፈጻሚነት ስልጣን ያለው ቦታ ቢያስቀምጧቸው ኖሮ እያሉ በቁጭት የሚናገሩ ሰዎችን ሰምቻለሁ። እርስዎ ምን ያስባሉ? አይኔ ጠየቁኝ ጠቅላይ ሚኒስትሩ አገሬን ማገልገል እድል እንደገና ማግኘቴ በጣም ነው ደስ ያለኝ እና የምችለውን ያህል አገለግላለሁ ብዬ ነው እንግዲህ እኔ ካጠራቀምኩት ልምድ ከደረስኩበት እድሜ አኳያ መልሽ የምሰጥበት ጊዜ ነው እንጂ እኔ ምንም ለማስመስከር የምገባበት የምሰራው ስራ የለኝም ካሁን ወዲያ ብዬ ነው የማምነው። ስለዚህ ማቃትን ለሀገር ለማዋል ብዬ ነው እዚህም ላይ ሞክራል። በጣም የተባብሮ መስራት መንፈስ ካለ ይሄ ደግሞ አለ ጠቅላይ ሚኒስትር ላይ መስራት ይቻላል። አዎ፣ መቼም ከህገ መንግስቱ ወጣ ባለ ሁኔታ እርስዎ መደበኛ ፕሬዚደንት ሆነው ይቀጥላሉ የሚል እምነት የለም፣ በብዙዎች ዘንድ ካሉት ከገለጹትም ልምድ በኢትዮጵያ ሕገ መንግስት መሰረት ግን ጦርም ገንዘብም ጠቅልሎ የያዘው እና የሚያዝበት ጠቅላይ ሚኒስትሩ ሆኖ እያለ ጠቅላይ ሚኒስትሩ የአምባገነንነት ስሜት ባንጸባረቀ ጊዜ አይቻልም የሚል መሪ አጠገቡ ያስፈልገዋል። ታይቶም ያውቃል በቅርብ የኢትዮጵያ ታሪክ ውስጥ ለምሳሌ በዶክተር ነጋሶ ጊዳዳ እና በአቶ መለስ ዜናዊ መካከል ተፈጥሮ የነበረውን እና እርስዎ ጠቅላይ ሚኒስትሩ ዶክተር አብይም የሆኑ ሌላ ጠቅላይ ሚኒስትር ያንን ያህል አቅም ያለው ባለስልጣን አንዳች አጓጉል የሆነ ነገር ሲያደርግ ቢያዩ ወይም ቢያስቡ፣ መንገዱ ልክ አይደለም ብለው ቢያስቡ፣ አይቻልም የሚል አቅም ይኖረታል ተባብሮ ከመስራት ጎ እንደዚህ አይነት ሁኔታ ይፈጠራልን? ብዬ አላስብም። ከተፈጠረም ስንደርስበት እንነጋገር፣ በግምት ብቻ ልንሄድበት የሚገባ አይመስለኝም። ምንድን ነው ዋናው ነገር፣ የስልጣን ክፍፍል ማን ምን ያረጋል፣ እኔ ከበላይ ያኛው ከበላይ የሚል ሳይሆን ዛሬ ኢትዮጵያ የምትጠይቀው ባለብን በጣም ብዙ ስራ ባለው መፈጸም ያለበት የሕዝቡን ጥያቄዎች ማሟላት ወዘተ፣ የግዛት ክርክርና እንትን ሊመጣ ይገባል ብዬ አልፈ እዚህ ጨዋታ ውስጥ እኔ በበኩሌ አልከፋ። አድማጮች ፕሬዚዳንት ሳህለ ወርቅ ዘውዴ በተለይ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የተካሄደው ውይይት አልተቋጨም። ለሌሎቹ ጥያቄዎች የሰጡትን ምላሽ ይዘን እንመለሳለን። ለአሁኑ ግን ፕሬዚዳንት ሳህለ ወርቅን ለጊዜያቸው እናመሰግናለን። እግዜር ስጥልም እያዳመጣችሁ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ከ25 ሺህ በላይ ኢትዮጵያውያን በኳታር እንደሚኖሩ ይገመታል። የዓለም አትሌቲክስ ሻምፒዮናውን በስታዲየም በመገኘትም እያደመቁት የሚገኙት ኢትዮጵያውያን በስራ ከተወጠረው ህይወታቸው ጊዜ ቀንሰው ማህበራዊ ህይወታቸውን ለማጠናከር ይጥራሉ። በኳተር የአለም አትሌቲክስ ሻምፒዮናን ለመዘገብ የተገኘው ባልደረባችን ግርማቸው ከበደ በዶሃ መኖሪያ ቤታቸው ሰብሰብ ብለው የመስቀል በዓልን ሲያከብሩ ካገኛቸው ኢትዮጵያውያን ጋር የከተማዋ ነዋሪዎች ጋር ቆይታ አድርጓል። እሱን እናዳምጥ። እኔ ሀፊዝ ይመር ይባላል። እኔ ቶማስ መደርሳ ይባላል። ኒቆዲሞስ አለና። ሳባ ተሾመ። ሚሊዮን ተገኔ። በስራ ጉዳይ ነው የተገናኘ ሚስ አንድ ላይ እሱ ጋርና ከቶማስና ከሸዋ ጋር አንድ አይነት ስራ እንሰራ ነበር። በዛ ምክንያት የተገናኘው አጋጣሚ፣ ከዚያ እርስ በርስ በተለያየ ቦታ እንተዋወቃለን። ኑሮ አሪፍ ነው፣ ምንም አይልም። ያው ትንሽ ቻሌንጅ አለው፣ ግን አሪፍ ነው። በጣም አሪፍ ነው። ምን አይነት ናቸው? ከባድ የሚያደርገው ከባድ የሚያደርገው ያው እስፔሻሊ እኛ ሁሉንም ነገር ማኔጅ የምናደርገው በራሳችን ነው። ፍሪ ቪዛ ስለሆን ነገሮች ያን ቻሌንጅ አለው ብዬ አስባለሁ። የስፖንሰር ሲሰሙ አዲስ ሁነት ስትመጣ አስቸጋሪ ነው፣ በሰው ስር ነው ማለት ከፈጣሪ በኋላ ሌላ ፈጣሪ አለ። ግለሰብ ከታሪ ወይ ሰምቲንግ ጋር ፈጣሪ እሱ ያንተ አዛጅ በላጅ ቆራጭ ነው። በእሱ ውሳኔ አንተ ህይወት ይመራል። የግድ ያንን ነገር አንተ ቻሌንጁን አልፋ የሚመች ቦታ ላይ እስክትደርስ ድረስ ከባድ ነገር አለው። ቀጥሎ የአየር ሁኔታው ትንሽ ይሞቃል። ቀላሉ ነገር በቃ ደስ ሳንቲም ማግኘቱ እሱ ደስ ይላል። አዎ እዚ ቤተሰብ አለኝ። ሁለት ልጆች አሉ፣ እነዛ ነው። እኔም ያው ቤተሰብ አሉ። ይኸው እሷም እነሱም ሸዋም ስፔሻል። እኔና ሸዋ ሳባ አብረን ነው የምንኖረው፣ ግን ሁሉም ቤተሰቦች ናቸው። ወንድም አለኝ እዚህ። ይህን ይመስላል። እኛ በሳምንት አንድ ቀን እንገናኛለን። የቤተሰብ ፕሮግራም አለን። ቅዳሜ ቅዳሜ አንድ ላይ ነው የምናከብረው። ግን የምትገናኙት ለምንድን ነው ማለቴ ቅዳሜ ብቻ ተመርጦ በሳምንት አንድ ቀን የምትገናኙት ለምንድን ነው እዚህ ምታያን አብዛኞቻችን የግላችንን ስራ ነው ምንሰራ ስለዚህ ቅዳሜ ቅዳሜ የእኛ ስራ የለም በግላችን ስንሰራ የኛ ስራ ቀዝቃዛ ነው ስለዚህ በዛ ምክንያት እናርፋለን ረፍታችን ስለሆነ ተመሳሳይ ስራ የሚንሰራ ሰዎች ብቻ ነን ቅዳሜ የምንገናኘው ሌላ ሰራተኞች ግን አርብና ሀሙስ ነው የሚያርፉት ከሌሎች ጋር ለመገናኘት ይከብደናል የዛ ደግሞ አርብና ሀሙስ ለኛ ጥሩ ስራ ነው በዛ ምክንያት ቅዳሜ ቅዳሜ ከሰዓት ሁላችንም እዚህ እንገናኛለን ኖርማል ቀን እንገናኝ ብንል አይቻልም ለምን ሞስት ኦፍ እዚህ ያለነው ታክሲ ስራ ነው የሚሰራው። ስለዚህ ተቀጣጥረህ አትገናኝ ቅዳሜን ጠብቀህ ነው የምትገናኝ ፍሬንድ ፍሬንድሽፓችንን በጣም አጥብቆታል ማህበራዊ ኑሯችንን መረዳዳቱ ይሄ በጣም አሪፍ ። <hablando> <ylum> <small> እቁባለን ባለን በየወሩ ነው ግን የምንጥለው። ግን ኤቭሪ ዊክ እኛ ሁላችንም እንገናኛለን። ስንገናኝ ያው ቡና ምናምን አፍልተን ምግብም በልተን በቃ እንለያያለን። ላይ ለመጨመር ያው ቁቡን የምንጥለው መኪና ለመግዛት የሚፈልግ ቅድሚያ ለስፖንሰር ለሚቀይር እንደዚህ ለእንደዚህ ላለበት ቅድሚያ ይሰጠዋል። ከዛ ውጪ ያው ለሁሉም አንድ ላይ እኩል እንድታድግ ለዛ ብለን እንጥላለን ማለት ነው። አብዛኛው እዚህ ምን አለ መሰለ፣ ግማሹ በሎን መኪና የወሰደ አለ፣ በሬንት መኪና አለ። እና የእቁቡ አንደኛ ተሰባስቦ የሚደረግበት ነገር የተቸገሩ ማለት ቀዳዳ፣ አንዳንድ ችግሮች ያለባቸው በራሳቸው ግን እሱን ለመድፈን ለምሳሌ መኪና መግዛት ሊሆን ይችላል፣ ስፖንሰር እሱ እንዳለው ስፖንሰር ለመቀየር ከዛ በኋላ። ስለ ስፖንሰር እያወራችሁ ስለሆነ ምን ያክል አስቸጋሪ ነው? ማለት በሰው ጸባይ ልክ ምንም አንድ አይደለም። ስፖንሰሩ ሁሉም ዜጋ ስፖንሰር ነውና እንደየሰው ባህሪ ነው። መልካምም ይደርሳል እድለኛ ሆነ። አሁን ለምሳሌ እኔ አራት ሶስተኛ ስፖንሰር ነው አሁን ያለሁበት። አሁን ያለሁበትና የመጀመሪያውን አነጻጽርልኝ ብትለኝ እሾህና በስፖንጅ ፍራሽ ብዬ በነግርህ አይገልጻቸው የመጀመሪያው እጅግ በጣም ከባድ ነው አሁን ደግሞ ያለሁበት በሂደት ነው ግን ይህን ሂደት ይህን በቃ እንዴት ብዬ ልንገርህ መንገዱ ቀላል አይደለም ከዛ እዚህ እስከ ደርስ ድረስ አሁን ላይ አልሐምዱሊላህ ተረጋግቻለሁ ስፖንሰራዊ ጥሩ መጥቷል ግን የመጀመሪያው እጅግ በጣም ያስጠላ ነው ያችን ቻሌንጅ ማለፊያ ቃታቸው ስንት ጓደኞች አሉ እ ተመለሱ ያቺ ነገር ናት የምትከብደው እሷን ካለፍካት በኋላ ግን አሁን ስለ ኳታር አወራኝ ብትለኝ አውርቼ ሁሉ አልጠግበም ደስ የሚል ነገር አለው ግን ያችን የመጀመሪያውን ሁለት ሶስት ዓመት ማስታወስ ራሱ አልፈ ፍሪ ቪዛ ሆነ። እዚህ ስትመጣ ፍሪ ቪዛ ማለት እዚህ ስትመጣ ሰውየው ቪዛ ብቻ ነው የሚሸጥልህ በእሱ ካምፓኒ ስር ነህ። ግን ስራ እሱ አይሰጥህም ራስህ ፈልገህ ነው የምትሰራው። ከዛ የጠየቀህን ያክል ገንዘብ ትሰጣለህ፣ በአመትም በወርም ለቪዛው ብቻ። በየዓመቱ መኖሪያ ፍቃድ ስታድስ የፈልገውን ያክል አንድ ሺህ ዶላርም ጠየቀህ፣ ሁለት ሺህ ዶላርም ትሰጠዋለህ። ካልሰጠህ ምንም ችግር የለበትም ፓስፖርት ህኖ ዞ ለፖሊስ ይሰጣል የለህም አገር ቤት ነህ የዜጎቹ ትልቁ ኢንካማቸው ስፖንሰር ቼንጅ ነው ስፖንሰር ከፋላ ሲስተም አንድ ስፖንሰር በስሩ ከሁለት መቶ ከሶስት መቶ ሰው በላይ ያለ ቢያንስ ሚኒመም ከሰው 1 ሺህ ዶላር ይቀበላል በአመት ማለት ነው ኢማጅን ምተው በአመት አንድ ካታሪ ከሁለት መቶ ሺህ እስከ ሶስት መቶ ሺህ ዶላር ኢንካማ ነው ማለት ነው ይሄ ስፖንሰር ሲስተም ለዜጎቹ ሲስተሙ የተመቻቸ ነው። እንደኛ አይነት ስፔሻሊ ኢትዮጵያዊ፣ ሱዳኒ፣ ኤርትራዊ ፍሪ ቪዛ ነው የምንሰራው። ለምን እዚህ ክፍያ እንደ ዜግነት ስለሆነ ካምፓኒ ውስጥ ገብተን ለመስራት እኛ የሚከፈልን ደሞዝ ስለማያስማማን መጥተን ቻሌንጁን አንድ አመትም ሁለት አመትም ካለፍክ በኋላ ኢንካምህ የተሻለ ነው የሚሆነው። ለዛ ነው ስፔሻሊ ኢትዮጵያኖች ፍሪ ቪዛ የምንመርጠው ለዛ ነው። ግን ከመቶ ሰባ ፐርሰንት ኢትዮጵያ ይዚ ሰዋል በፍሪ ቪዛ የሚመጣ ሰው ወይ ወንድም ፋሚሊ ሜምበር ምናምን ስላለው ያን ቻሌንጅ ለማለፍም አይከብድም። ሌላ ደግሞ በደላላ የሚመጡት እነሱ በጣም ይጎዳሉ። ኢትዮጵያ ውስጥ የሚነገረ ህንብር በወር ልታገኘ ትችላለህ፣ ግን እዚህ ስትኖር ሰማንያና ዘጠና ፐርሰንቱን ታውጠዋል። ያኔ ነው ሰው እንደገና በደላላ ተሸውዶ መምጣቱን የሚያውቀው እና ደላሎች ሲያመጡ ወጪውንም አብሮ ቢናገሩ ደሞዙም ብቻ ሳይሆን ሲኖር ገንዘብ እንደሚወጣም እየተናገሩ ቢያመጡ ይቀንሳል ብዬ አስባለሁ። ግን ማንኛውም ደላላ አይናገርም። ግርማቸውና፣ እንግዶቹን ሀሳባቸውን ስላካፈሉን እናመሰግናለን። ተከታዩ ዘገባችን ወደ ድሬዳዋ ነው የሚወስደን ቱሪዝም ለስራ እድል ፈጠራና ለተሻለ ሕይወት በሚል መሪ ቃል በፈረንጆቹ በመስከረም ሀያ ሰባት በኢትዮጵያ አቆጣጠር ደግሞ ከመስከረም አስራ ሰባት ጀምሮ እስከ ዛሬ መስከረም ሰላሳ ድረስ ሲከበር የነበረው የዓለም የቱሪዝም ቀን ተጠናቋል። ባለፈው ቅዳሜ በአሊያንስ ኢትዮ ፍራንሲስ ፎቶ ኤግዚቢሽንና በድሬዳዋ ሙዚየም ጉብኝት እንዲሁም በነባሩ ምድር ባቡር ከድሬዳዋ ሽኒሌ የባቡር ጉዞ ተደርጓል። በማግስቱ እሁድ ደግሞ የግመል ውድድር ተካሂዷል። በሰኞ ማለትም ትላንትና የብስክሌት ውድድር የከተማ ጉብኝት እንዲሁም የድሬዳዋ መለያ የሆኑ ጣፋጭና ባህላዊ ምግቦች በሚሌኒየም ፓርክ ቀርበዋል። እንግዲህ ይሄ ፕሮግራም ከመስከረም አስራ ሰባት እስከ ዛሬ መስከረም ሀያ ቀን ድረስ ለማለት፣ አስበ ሰላሳ በላኛ ነበር ነው፣ ሰላሳ አልኩ። እንግዲህ ቀኑ እየሄደ ነው። የመጣ ሰው አይ፣ ቀኑም እየሄደ ነው። ሀያ ምድረሱ ራሱ ትንሽ ነው። እንግዲህ የድሬዳዋ መለያ የሆኑት የመንገድ ዳር ምግቦችና ጣፋጭ ምግቦች በሚሌኒየም ፓርክ ተዘጋጅተው ለእንግዶች ቀርበዋል። ምግቦቹ ቀለል ያሉና ለጤና ተስማሚ መሆናቸውን የተናገሩት ጎብኚዎቹ እነኛ አመጋገቦች ወደ ሌሎቹ የሀገሪቱ ክፍሎችም እንዲስፋፉ መክረዋል። ወይዘሮ አስቴር ዳዊት የሆቴል ቱሪዝም ማሰልጠኛ ማዕከል ዋና ዳይሬክተር፣ እርሳቸው የሚመሩት ተቋምም በዚህ ረገድ የሚሰራው ነገር ሊኖር እንደሚችል ይናገራሉ። ሰዎቹ በጣም በጣም የሚገርሙ ናቸው። ጣፋጭራቸው እንደ ስሙ ራሱ ከምግቡ አፈጣጠር ጀምሮ በጣም ኦርጋኒክ የሆነ ተፈጥሯዊ ይዘት ያለው ምግብ ነው። በአንድ በኩል ሰላጣ ብዙ በሀገራችን አልተለመደም። ስለዚህ የሰላጣ አሰራርን ከቅጠልን ብቻ ነው በብዛት የምናውቀው። ድንችን፣ ሱፋር ድንችን፣ ቦሎቄን እያንዳንዱን ነገር መልሰን በምን አንግል እንቁላሉን ጨምረ ሰላጣ የምሰራው ነገር የሚገርም ምግብ ነው። ለእኔ እዚህ ላይ ያየሁት ነገር ምንድን ነው? በራሱ ሁሉንም ይዟል። ፕሮቲን፣ ካርቦሃይድሬት በምግብ ኮንቴንት ሊኖሩ የሚገቡ ሁሉንም ይዟል። ከዛ በተረፈ በቅላባ ያየ ነው ያየ ናቸው ነገሮች ከሽንቡራ የሚሰሩ ምግቦች፣ ከለውዝ ጋር ተለውሶ የሚሰሩ በስኳር የሚደረጉ ምግቦች ጣፋጭ ምግቦቹ ትልቅ ጤና ያላቸው ምግቦች ናቸው። በአንድ በኩል ደግሞ ዘላቂ ማለት ቶሎ አይበላሹም፣ ፍሪጅ አይፈልጉም። እንዲሁም ደግሞ መጠጦቹ ራሱ ሾርባው የተሰራው ቀላል የምንለው ነገር ነው ከገብስ ከለውዝ ከወተት እና ከሱካር ነው የተወሰነ ሰዓት ተቀቅሎ የሚጠጣ ነው። ሌሎች የሚጠጡ ሻዮችንም ጭምር ሲታይ በቀላሉ ቤታችን ሰርተን ምን ያክል ጤናችን መጠበቅ እንደምንችል የሚያሳዩ ናቸው። ከዛ በተረፈ እንደኛ እንደ ትምህርት ተቋምም የትምህርት ተቋማችን የሚያሰለጥነው የውጭ ሀገር ምግቦችን ነው። ዘንድሮ ግን ሀገር አቀፍ ምግቦችን በካሪኩለም ደረጃ አዘጋጅተን ተማሪዎችን በዛ ህደት እየተቀበልን ነው ያለነው። ይሄ ካሪኩለም ውስጥ አንዱ የክልሉ የምግብ አይነቶቹ አንዱ ይዘት፣ ምን ያክል አንድ ምግብ ለመስራት ምን አይነት ኮንቴንት ሊኖር ይገባል፣ ይሄን ሰነዶችን እያዘጋጀንበት ያለበት ህደት ነው ያለው። ይሄ ስታንዳርዱን ሲጠብቅ ዓለም አቀፍ ይዘት ሲኖረዋል? ከዛ በተረፈ ለቱሪዝም ደግሞ ትልቅ መስህብ ነው። አሁን ድሬዳዋ ደስ የሚለው በየመንገዱ ቀላል እና ፋስት ወይም ደግሞ ወዲያው በጊዜ የሚደርሱ ምግቦች ጥራቱን በጠበቀ ሂደት እየቀረበ ነው ያለው። የማጠቃለያ መርሃ ግብር በቱሪዝም ላይ ያተኮሩ ሶስት ጥናታዊ ጽሁፎች ቀርበው ውይይትም ተካሂዶባቸዋል። በቀጣዩ ዓመት በሀገር አቀፍ ደረጃ የሚዘጋጀውን የዓለም ቱሪዝም ቀንም የሶማሌ ክልል እንዲያዘጋጅ ተመርጧል። አድማጮች፣ ተከታዩ ዝግጅታችን አስተያየት ነው። ወጣቶችን ጠይቀናል። በወጣትነት ውስጥ እምቅ ኃይል አለ ይባላል። ይህንን እምቅ ኃይላችንን እንዳንጠቀም የሚያግዱን ብዙ ነገሮች ይኖራሉ። እናንተ እንደ ወጣት በአሁኑ ሰዓት የወጣቱ ችግር ምንድን ነው ብላችሁ ታስባላችሁ? እነዚህ ችግሮች በምን መልኩ ሊቀረፉ ይችላሉ? ሁን ስለንካሳሁን እባላለሁ። ስድስተኛ አመት የአርክቴክቸር ተማሪ ነ ቢላ ዩኒቨርስቲ። የስራ አጥነት ችግር ነው አብዛኛውን የሚከሰተው እና ወጣቱ ላይ ያለው ችግር ማለት ነው። ያው ስራ አጥ ነው፣ አብዛኛው አልባሌ ቦታ ነው። ለዚህ ደግሞ መንግስት ምን ማድረግ አለበት በሚለው ሀሳብ ላይ እንደኔ ሀሳብ ለምሳሌ ኢትዮጵያ ውስጥ ና ሚቀጠሩ ትንሽ ማህበረሰቡ ለለውጥ የሚያመጡ ኢምፖርት የሚሆኑ ቁሳቁሶችን ኢትዮጵያ ውስጥ መስራት እንዲጀምር በጀት በት መቦ ወጣቱ እንዲያሳትፍ እዛ ላይ እየተሻለ ለውጥ ይፈጥራል ብዬ አስባለሁ። ይልቃል ማለት ነው። በቃ እዚህ የሰላም ችግር ነው፣ ሌላ ምንም ችግር የለውም። እዚህ ሀገር ጣጥታው ትንሽ ችግር ስላለበት ያው ትንሽ አስቸጋሪ ሁኔታ ላይ ነው ያለው። ሳምራዊት ጥላሁን ይባላለሁ የህክምና ባለሙያ ነኝ። በአሁኑ ሰዓት ለወጣቶች ከባድ ችግር ነው ብዬ የማስበው በሙያ ብቁ ለመሆን እና ወደ ተሻለ የሙያ ደረጃ ለመድረስ ብዙ አጋጣሚዎች አሉ ብዬ አላምንም። ስለዚህ ደግሞ ብዙ የትምህርት እድሎች እና ስልጠናዎች ይፈልጋሉ። በተለይ ከፍተኛ ትምህርት የሚሰጣባቸው ቦታዎች ላይ በክህሎት የታነጹ ሆነው እንዲወጡ መልሰው ለማህበረሰቡ ለመስጠት እንዲመቻቸው ከማህበረሰቡ የሚያገኙት ይሄ የስነ ምግባር መታነጽ፣ በክህሎት መታነጽ የመሳሰሉት ነገሮች እዛ ላይ መንግስት ትኩረት ሰጥቶ ቢሰራ ለብዙ ወጣቶች እድል ይፈጣል ብዬ አምናለሁ። የወጣቱ ችግር ስራ ማጣት፣ ሰላም ማጣት ወይም ደግሞ ክህለቱን የሚያዳብርበት መንገድ ማጣት ነው ብላችሁናል። ሁላችሁንም ሀሳባችሁን ስላካፈላችሁ እናመሰግናለን። ወጣቶቹን እናመሰግናለን። ተከታዩ ዘገባችን ወደ ማሊ ነው የሚወስደን። አዎ በማላዊ ሀይቅ ዳርቻ ድህነትና የምግብ እጥረት የከፋ ችግር ደን፣ እንግዲህ ማዛሬ ነገሩን ሁሉ እያደበላለኩት ነው። ማላዊና ማሊን ወደ ማላዊ ነው የምንሄደው እንግዲህ በማላዊ ሀይቅ ዳርቻ ላይ ድህነትና የምግብ እጥረት የከፉ ችግሮች ሆኗል ለዚህ ምክንያቱ ደግሞ ከሀይቁ ይጠመድ የነበረው የአሳ ምርት መቀነሱ ነው የተራቡ ወይም ቤተሰባቸውን ለመመገብ የሚሞክሩ እናቶች አልፎ አልፎ የሚቀመስ ለማግኘት ከአሳ አስጋሪዎች ጋር ወሲብ ወደ መፈጸም አማራጭ ይሄዳሉ የላሜክ ማሲና ዘገባ ሀብታሙ ስዩም ወደ አማርኛ እንደዚህ መልሶታል ቅርጫት ተሸክመው አሳ ለመግዛት ወደ ማላዊ ሀይቅ የሚያቀኑ ሴቶችን ማየት ማካዋ በሚባለው የሀገሪቱ ስፍራ የተለመደ ውድ ነው። እንግዳ የሆነው ጉዳይ ግን ነዋሪዎች እንደሚሉት አብዛኞቹ ከአሳ አስጋሪዎች አሳ ያገኙ ዘንድ በምትኩ የራሳቸውን ግላ እንደ ልዋጭ ማቅረባቸው ነው። ሲሲሊያ ኢማን የሀይቁ ዳርቻ ሰፈር ኮሚቴ አባል ናት። በእርግጥም ይሄ በዚህ ስፍራ እየተፈጸመ ነው። አብዛኞቹ አሳስጋሪ ወንዶች ወደ ሀይቁ የሚመጡት ሴቶችን ከማግኘት ተልእኮ ጋር ነው። ጾታዊ ግንኙነቱ ግን አይዘልቅም። ለሰፈሩ ሴቶች የሚያመጡት ብቸኛ ነገር ችግርን ነው። ሴቶች በመሰል የወሲብ ግብይት ውስጥ የሚገቡት አሳ ለመግዛት የሚያስችላቸው በቂ ገንዘብ በማይኖራቸው አሊያም ከአሳስጋሪዎች የተሰጣቸውን ገጸ በረከት በሚቀበርበት ጊዜ ነው ይላሉ የአካባቢው ባለሥልጣናት። ሲሲሊያ ኢማን በድጋሚ አሁን ለምሳሌ ሁለት ሺህ የማላዊ ገንዘብ ብቻ አለኝ። አሳ ለመግዛት ወደ ሀይቁ በሚሄድበት ጊዜ አንድ አሳስጋሪ በነጻ አሳ ይሰጠኛል። ትላንትና ምሽት እኔም ሆነ ልጄ ምንም አለመብላታችንን ከግምት ውስጥ በማስገባት አሳውን እቀበላለሁ። ይሄ በምላሹ ጉዳዩን ወደ ሌላ ነገር ያመረዋል። ይህ ድርጊት በሴቶች ዘንድ የከፋ ችግር አምጥቷል። የኤችአይቪ ስርጭት በአካባቢያችን ጨመረ ከተባለ በአብዛኛው ምክንያቱ አሳስጋሪ ወንዶች ናቸው። ሴቶችም አሳ ለማግኘት በእጅጉ ይፈልጋሉ። ከዚህ በተጨማሪ ደግሞ አብዛኞቹ አሳስጋሪዎች ሴቶችን ካስረገዙ በኋላ ስለሚጠፉ ሴቶቹ ልጆቻቸውን ለማሳደግ ይንገላታሉ። አሳስጋሪዎች በበኩላቸው ከዚህ ክስ ራሳቸውን ያርቃሉ። እኛ ይህንን አንፈጽምም። አንድ ሴት አሳ ለመግዛት በቂ ገንዘብ ከሌላት ምንም ነገር ልንፈጽምባት ጥያቄ አናቅርብም፣ ነው ያሉት ሌዲኮማ የተባሉት አሳስጋሪ። እኔ ወደዚህ ሀይቅ የምመጣው ቤተሰቤን ለመመገብ ነው። እንዲህ ያለው ባህሪ ተባብሶ የሚታየው በወንደላጤዎች ዘንድ ነው። እነሱ ናቸው ይህን ድርጊት የሚፈጽሙት፣ ነው ያሉት ሌላኛው አስተያየት ሰጪ ደግሞ። ሆኖም የተለያዩ ጥናቶች እንደሚያሳዩት አሳ ለማግኘት ተብለው የሚደረጉ ወሲባዊ ትስስሮች ከታሳስ እስከ መጋቢት ባሉት ወራት ይባባሳሉ። ይህ ጊዜ ሀገሪቱ በምግብ እጥረት የምትመታበት ጊዜ ነው። ይህንን ችግር ለመቅረፍ የማኅበረሰብ መሪዎች የኢኮኖሚ አቅም ማሳደጊያ መርሃ ግብሮችን ለሴቶች እያስተዋወቁ ነው። እነዚህ መርሃ ግብሮች ሴቶች በአሳ አስጋሪዎች እጅ ላይ ወደሚጥላቸው ዕዳ ከሚገቡ ይልቅ የራሳቸውን የገቢ ምንጮች እንዲፈጥሩ ይረዳል። አሊ መሐመድ የአካባቢው መንግሥት ተወካይ ናቸው። ያደረግነው ሴቶቹ የራሳቸውን ንግድ ጀምሩ ዘንድ በቡድን ሆነው አንዳቸው ለአንዳቸው ብድር እንዲሰጣጡ ማገዝ ነው። ይህን በማድረጋቸው እርግጠኛንን በራሳቸው የሚተማመኑበት ነገር ስለሚኖራቸው ጠንካራ፣ በራሳቸው የሚቆሙ እንዲሁም ከወንዶች የሚመጡ አጠራጣሪ ዳረጎቶችን የማይቀበሉ ይሆናሉ ነው ያሉት። አድማጮች የዛሬው ፕሮግራማችን በዚህ አበቃ። ጽዮን ግርማ እና ሄደን አብረናችሁ ነበር።